የመንገዶች መዘጋት ለተለያዩ ችግሮች እንዳጋለጣቸው የደራ ወረዳ ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን የሚገኘው ደራ ወረዳ ከአጎራባች አካባቢዎች የሚያገናኙ መንገዶች ከአንድ ዓመት ለሚበልጥ ጊዜ በታጠቁ ኃይሎች ተዘግተው መቀጠላቸውን የገለጹ ነዋሪዎች ለማህበራዊና ምጣኔ ሀብታዊ ችግሮች መጋለጣቸውን አስታውቀዋል። በኦሮሚያ ክልል በምትገኘው ፍቺ ወረዳና በአማራ ክልል በሚገኘው መራቤቴ ወረዳ በኩል ወደ ሀገሪቱ ዋና ከተማ አዲስ አበባ የሚወስዱ መንገዶች ተጓዦችን ለዝርፊያ ለእገታና ለሞት የሚዳርጉ ናቸው ሲሉም ነዋሪዎቹ አማረዋል። ፀሐይ ዳምጠው ተከታዩን አድርሳናለች። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የሚገኙ ነዋሪዎች ዛሬ ጥቅምት 8 ቀን 2017 ዓ ም ለአሜሪካ ድምፅ እንደገለጹት ከአጎራባች አካባቢዎች የሚያገናኙ መንገዶች ለአመታት በታጠቁ ኃይሎች ተዘግተ ቆይተዋል። ሁለቱም መውጫ መንገዶች ማለትም በኦሮሚያ ክልል በፊቼ ከተማና በአማራ ክልል በሚገኘው መራቤቴ ወረዳ በኩል ወደ ሀገሪቱ ዋና ከተማ አዲስ አበባ የሚወስዱ መንገዶች ዝግ መሆናቸው ህብረተሰቡን ለተለያዩ ችግሮች አጋልጧል ስሉም መልክተዋል። የደራ ወረዳ ነዋሪ መሆናቸውን የገለጹ እና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ ተከታዩም ብለዋል። ደራና ፍቼን የሚያገናኘው መንገድ ከተዘጋ አራት ዓመት አልፎታል። ሌላው እንደ አማራጭ ህዝቡ ሲጓዝበት የነበረው በአማራ ክልል በመርሃ ቤቴ በኩል ነው። እሱ በፋኖ ታጣቂዎች ከተዘጋ ቆይቷል። መንገዱ በመዘጋቱ ህብረተሰቡ ለማህበራዊ እና ኢኮኖሚያዊ ችግሮች ተጋልጧል። በተለይ ከስድስት ወር ወዲህ የኑሮ ውድነት ሲጨምር በወረዳችን ከሌላው አካባቢ እጥፍ ነው የጨመረው። አሁን አዲስ አበባ ላይ ዘይት 1200 ሲገዛ እኛ ጋር 3000 ብር ነው የሚሸጠው። ሳሙናም ጨምሯል። በአጠቃላይ አስቸጋሪ ነው ያለው ነገር። ነፍሰ ጡር ሴት ሐኪም ቤት ለመውሰድ መድኃኒት ማግኘት ከባድ ነው። እንደ ወትሮው ቢሆን የወባ መድኃኒት ክምችት ቀደም ብሎ ይገባል። እንደዚሁም የተለያዩ ክትባቶች ይገባሉ። በወረዳው ያለው የመጀመሪያ ደረጃ ሆስፒታልም ሆነ ጤና ተቋማት ባዶ ናቸው። እናም የፌዴራሉና የክልል መንግስታት የህዝቡን ችግር ተረድተውና ወደ ላይ የሚሄድላቸውን ሪፖርት ትተው ሰው መድበው ያለንበት ሁኔታ ቢጎበኙ እንላለን። እኚህ አስተያየት ሰጪ ያክለው ከደራ ፊች የሚወስደው መንገድ በኦሮሞ ነጻነት ሰራዊት ታጣቂዎች ለአራት ዓመታት ተዘግተው ነበር ሲሉ ተናግረዋል። አሁን ግን በሁለቱም አቅጣጫ በፋኑ ታጣቂዎች ተዘግተዋል በማለትም አብራርተዋል። ቀራናና ማረት የደራ መራ ቤቴ መንገድ ከተዘጋ ሁለት ዓመት አልፎታል። ነገር ግን አንዳንድ መኪና በመከላከያ ሰራዊት አባላት እጀባ ይወጣል። አሁን ሰሞኑን ደግሞ ነጋዴዎቹ ለታጣቂው ቡድን በአንድ ጭነት 30 ሺህ ብር ከፍለው ያልፋሉ። ይህንን አድርጎም በሰላም የሚመለስ ከስንት አንዱ ነው። ነጋዴውም አምጥቶ ወጪውን ህብረተሰቡ ሰቡ ላይ ነው የሚጭነው። በፊት የደራፊቼ መንገድ ለአራት ዓመታት የተዘጋው በኦሮሞ ነጻነት ሰራዊት ነበር። እነርሱ መንግስት ባለፈው ዓመት ባካሄደው ኦፕሬሽን ለቀዋል። አሁን ከሳልኩላ ወደ ህዴቡ አቦቴ በረሃማ ውስጥ የፋኖ ታጣቂዎች መንገዱን ይዘው ነው ያሉት። አሁን ደራ መውጫ መንገድ የላትም። አስቸጋሪ ነው። መንግስት አቤቱታችንን ቢሰማ እንላለን። ሌላው የወረዳው ነዋሪ በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ በሰጡት አስተያየት ተከታዩም ብለዋል። ስለ ደራ መንገድ ማውራት ሰልችቶናል። አራት ዓመት ሙሉ ይህ ህዝብ መንገድ አጥቶ እየተሰቃየ ነው። በአማራ ክልልም ሩቅ ቢሆንም ማለትም ከደራ ፍቼ 94 ኪሎ ሜትር ሲሆን ከደራ ፍቼ በመራ ቤቴ ከ200 ኪሎ ሜትር በላይ ነው። ሆኖም በፋኖ ታጣቂዎች ምክንያት በዛም በኩል መጓዝ አስቸጋሪ ነው። ግለሰቡ አክለውም በቅርብ ጊዜ ከደራ ተነስተው በአማራ ክልል መራ ቤቴ ወረዳ በኩል ወደ ፊቼ ከተማ ሲጓዙ የነበሩ አሽከርካሪዎች በፋኖ ታጣቂዎች ታግተው ገንዘብ ከከፈሉ በኋላ ተገልለዋል ስሉም ተናግረዋል። እንደ አማራጭ የተወሰደው በአማራ ክልል ያለው መንገድ ላይ መታወቂያ አሳይተው ነው የሚመላለሱት። በአካባቢው በተፈጠረው ችግር በጊዜው መረጃ ለማድረስ የስልክ አገልግሎት ተቋርጦ ነበር እንጂ ስምንት ሾፌሮች ታግተው ነበር። ህብረተሰቡ ለምኖና አዋጥቶ እያንዳንዳቸው አንድ ሚሊዮን ሶስት መቶ ሺህ ብር ከፍለው ነበር፣ ነገር ግን ገደሏቸው። አንዱ የጀማ ወንዝ ውስጥ ራሱን ጥሎ በአራተኛው ቀን ጎንዶ መስቀል ከተማ ደርሶ ነው መሞታቸውን ለቤተሰብ የነገራቸው። እናም አሁንም ሰው ማገት ገንዘብ መጠየቅ፣ ስርዓት አልበኝነት ሰፍኗል። በወረዳው ማለት ይቻላል ከአንድ ወር በፊት በመራቤቴ ወረዳ በኩል ወደ አዲስ አበባ በመጓዝ ላይ የነበሩ ስምንት የንግድ መኪና አሽከርካሪዎች በፋኖ ታጣቂዎች ከታገቱ እና የተጠየቁትን ገንዘብ ከከፈሉ በኋላ ተገለዋል ስሉ ለማስለቀቂያ የሚሆን ገንዘብ አዋተናል፣ ከተገደሉም በኋላ ለቅሶ ላይ ደርሰናል ያሉ ሌሎች አምስት ነዋሪዎችም ተናግረዋል። አሽከርካሪዎቹ የተገደሉት ከታገቱ ከአምስት ቀናት በኋላ መስከረም ሰባት ቀን 2017 ዓ.ም ነው ሲሉም አስረድተዋል። በደህንነት ስጋት ምክንያት ግን ስማቸው እንዲጠቀስ አልፈቀዱም። የአሜሪካ ድምፅ በስምንት ተሽከርካሪዎቹ ላይ ተፈጸመ የተባለውን እገታና ግድያ እንደዚሁም ለድርጊቱ ተጠያቂ የሆነውን አካል ማንነት ከገለልተኛ ወገን አላረጋገጠም። የኦሮሞ ነጻነት ሠራዊት እና የፋኖ ታጣቂዎች ቡድን ከዚህ ቀደም ለተመሳሳይ ወንጀላዎች በሰጧቸው ምላሾች ታጣቂዎቻቸው ሰላማዊ ሰዎችን ዒላማ እንደማያደርጉ በመግለጽ በጽኑ አስተባብለዋል። በመራቤቴ በኩል ለመጓዝ የሚሞክሩ አሽከርካሪዎች ገንዘብ እየከፈሉ እንደሚያልፉ አውቃለሁ ያሉት የሰሜን ሸዋ ዞን ዋና አስተዳዳሪ ከፍ ያለው አደሬ ተገደሉ ስለተባሉ ስምንት አሽከርካሪዎች ግን መረጃ እንደሌላቸው ጠቅሰዋል። ዛሬ ጥቅምት ስምንት ቀን 2017 ዓ.ም ከአሜሪካ ድምጽ ጋር ባደረጉት የስልክ ቃለ ምልልስ የኦሮሞ ነጻነት ሰራዊት በዞኑ አምስት ወረዳዎች የፋኖ ታጣቂዎች ደግሞ በሶስት ወረዳዎች ውስጥ እንደሚንቀሳቀሱ ጠቅሰው ለመንገዶቹ መዘጋትና እና በአካባቢው ላለው የጸጥታ ችግርም ሁለቱንም ቡድን ተጠያቂ አድርገዋል። የመንገዱን መዘጋት ችግር በተመለከተም ዋና አስተዳዳሪው ተከታይም ብለዋል ገረ መራቤቴቲን ዱራኔ እንዴማማ አማ እንዴማሙ ለአል ነገኘናለው ሰዲቲሲ ወዮን ቀቡ በመራቤቴ በኩል በፊት ይካሄድ ነበር። አሁን ተቋርጧል። ምክንያቱም በመስመሩ ላይ ያለው የሰላም ችግር ጠንከር ብሏል። የተወሰነ ጊዜ በመከላከያ እጀባ እየሄዱ ነበር። በዛን ወቅትም በሰላም ያለፉም አሉ። እንዲሁም በፋኖ ታጣቂዎች ተይዘው ታግተው ገንዘብ ተጠይቀው ገንዘቡን ከፍለው ይወጡም አሉ። በአቦቴ በኩልም ማገት፣ መዝረፍ፣ ንብረት ላይ ጉዳት ማድረስ ችግሮች ስላሉ የትራንስፖርት እንቅስቃሴው በመደበኛ እንደተፈለገ ለመንቀሳቀስ አስቸጋሪ ነው። አንዳንድ የመከላከያ ኃይሎች በፕሮግራም ተሽከርካሪዎች እንዲወጡም እንዲገቡም አልፎ አልፎ እጀባ ያደርጋሉ። እናም የህብረተሰቡ ቅሬታ እውነት ነው። አስተዳዳሪው አክለው በዞናቸው በተለይ ደራ ወረዳ ችግር ነው ያሉትን አስረድተዋል። ጣና ደራ ከነገ ሰቶ እናደጎዱ ሁምኒፋኑ ጀደሙ ሸነይ ጀደሙ ኩል ኦፊሳኔቲ ጉያ ተኮልትን በኋል ወልትቡ ኢንስ ሰባ አቀኡመ ሙታሲሱ በደራ ወረዳ ልዩ የሚያደርገው የፋኖ ኃይልና የሸነይ ታጣቂዎች እርስ በርስ አይነካኩም። ነገር ግን የብሄር ግጭት እንዲፈጠር ያደርጋሉ። ፋኖ በኦሮሞ ተወላጆች ላይ ጥቃት ይፈጽማል። አጸፋውን ሸኔም ታጣቂውን ትቶ የአማራ ተወላጆች ላይ ጥቃት ይፈጽማል። ሁሉም ህዝቡ ላይ ጥቃት ይፈጽማሉ። አሁን የመንግስት ኃይሎች በታጣቂዎቹ ላይ አሰሳ እያደረጉ ነው እንጂ ችግሩ የወረዳው ጠንከር ይላል። አሁን በዞኑ አምስት ወረዳዎች ውስጥ የኦሮሞ ነጻነት ሰራዊት ይንቀሳቀሳል። በሶስት ወረዳዎች ደግሞ የፋኖ ታጣቂዎች ይንቀሳቀሳሉ። እነሱ በሚንቀሳቀሱበት ቦታ ሁሉ ህብረተሰቡ ላይ ጥቃት ይፈጽማሉ። የህብረተሰቡን ደህንነት ለማስጠበቅ መንግስት ከህዝቡ ጋር ተቀናጅቶ እየሰራ ነው ስሉ አቶ ከፍ ያለው ገልጸዋል። በአካባቢው ሰላም እንዲሰፍን የዞኑ አስተዳዳሪ ከአማራ ክልል ጋርም በቅርበት እየሰራ ነው ስሉም፣ ዋና አስተዳዳሪው አመልክተዋል። የአሜሪካ ድምፅ በተለይ ተገደሉ ስለተባሉ ተሽከርካሪዎች ጉዳይ በአካባቢው ይንቀሳቀሳሉ ከሚባሉ የፋኖ ታጣቂዎች መሪዎች ምላሽ ለማግኘት ሙከራ አድርጓል። ለጊዜው ግን አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።